በዓለማችን ላይ ሰዎች እጅግ ከሚያሰቃዩ ሀገራት ውስጥ ኢትዮጵያ አንዷ ናት የሚለው የሰብአዊ መብት ተሟጋቹ ድርጅት በተለይ በኢትዮጵያ በአማራና በኦሮሞ ሕዝቦች ላይ ያነጣጠረው አሰቃቂ ግድያና እስራት በአስቸኳይ እንዲቆም ጠይቋል። የበለጠ በወታደሮች ህዝቡን ለማሰቃየት የወጣው አስቸኳይ ጊዜ አዋጅ ድንጋጌም በጣም አሳሳቢ መሆኑን በዓለም አቀፉ የሰብአዊ መብት ተሟጋች ድርጅት የአፍሪካ ጉዳይ ምክትል ኃላፊዋ ሚስ ሌስኮ ሳይገልጹ አላለፉም። ሲቀጥሉም የአስቸኳይ ጊዜ አዋጅ በኢትዮጵያ በመደንገጉ የቱ አካባቢ እንደሚያተኩርና ምን ለማለት እንደተፈለገ በትኩረት እየፈተሽ ነው ነው በዚህ ወቅት ምን አይነት እርምጃ ለመውሰድ እንደታሰበም ግልጽ አልሆነልንም። fundamental human rights they're not changed by state of emergency መሰረታዊ የሰብአዊ መብት መርሆች በአስቸኳይ ጊዜ አዋጅ አማካይነት ፈጽሞ ሊገደቡ አይችሉም። በኢትዮጵያ ግን በህይወት የመኖር መብት፣ በግርፋት የመሰቃየት፣ የህግ ከለላን የማግኘት ሰብአዊ መብቶች እኮ ባለፉት 11 ወራትም ተጥሰዋል ብዙ ብዙ የህብረተሰብ ክፍሎች ተለይቶ የጥቃት ሰለባ የሆነው የኦሮሞ ማህበረሰብ ላይ ነው። ያልተመጣጠነ ኃይልን መጠቀም በገፍ ማሰር ማሰርና ማሰቃየት ያለፉት 11 ወራቶች ክስተቶች ናቸው ብለዋል። የኢትዮጵያን የሰብዓዊ መብት ይዞታ ገለልተኛ አካል እንዲያጣራ የተባበሩ መንግስታት ድርጅት የሰብአዊ መብት ተቋምና እናንተም እየጠየቃችሁ ነው። ኢትዮጵያ ራሷ ብታጣራስ? ምን እንደተከሰተ የሚያጣራ ገለልተኛ አካል በጣም አስፈላጊ ነው። ምክንያቱ ደግሞ ህዝቦች በመንግስት የሚደረገውን ማጣራት እምነት ስላጡበት። እናም አንዱ ምክንያታችን ይህ ስለሆነ ነው ዓለም አቀፍ ገለልተኛ አጣሪ አካል እንዲመረምረው የምንፈልገው ብለዋል። በአሁኑ ደረጃ የኢትዮጵያ ሁኔታ ለስጋት የተጋለጠ ነው ብለው ያስባሉ አልኳቸው። ቤተሰብ ብሎም ህብረተሰቡ ልጆቻቸው፣ ወንድሞቻቸው፣ አባታቸው፣ እናታቸው ሲገደሉና በስቃይ ሲታ ሰሩ በመመልከታቸው በመንግሥት ላይ የተቆጡና የተሰላቹ ናቸው። ከጊዜ ወደ ጊዜ በእልህና በኃይል ገርፌ እገዛ አለው ማለት አደጋ አለው። ኢትዮጵያ የበለጠ ማጥ ውስጥ እንዳትገባ በጣም እየፈራው ነው ብለዋል። እርስ የኢትዮጵያን ሰብአዊ መብት ከሚያጠኑ ባለሙያዎች መካከል አንዷ ነዎት። ለተከሰቱት ችግሮች መፍትሄውን ሊነግሩኝ ይችላሉን? Unlawfully detained, including political figures like Bakeligerba. Gerba. በህገ ወጥ መንገድ የታሰሩትን ተቃዋሚዎች፣ የኦሮሞ የፖለቲካ አመራሮች በቀለ ገርባን ጨምሮ ሌሎች በአሸባሪ ወንጀል የታሰሩትን ወይንም ያሰሯቸውን መፍታት፣ ለሞቱትና ለቆሰሉት ደግሞ በቂ ካሳ በአስቸኳይ መክፈልና መንግስት የማንቂያ ደውልን በዚህ መልኩ አሰምቶ ጥፋትን ማመኑን ማሳወቅ አለበት ብለዋል። የአፍሪካ ጉዳያ ምክትል ኃላፊ ሚስ ሌስኮ ለዶቼ ቨለ ራዲዮ ዘገባ። መክበብ ሸዋነኝ ከዋሽንግተን ዲሲ።